ናቸው። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሕግ ከሚፈቅደው ውጪ ታስረው የሚገኙ ሰዎች በዋስ ወይም ያለ ዋስትና እንዲለቀቁ ይገባል አሉ። አንዳንድ ተጠርጣሪዎች በስር የቆዩበት ጊዜ አሳሳቢ መሆኑና አፋጣኝ እልባት ማግኘት እንዳለበትም ገለጹ። መለስካቸው አመሃ ዝርዝሩን ይዘዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በዓለም አቀፍ የእስር ቤቶች ጉብኝት ደረጃ መሠረት ጥቅምት 10 ቀን 2012 ዓ ም በአዲስ አበባ ፖሊስ ኮሚሽን በቁጥጥር ስር የሚገኙ እስረኞችን እንደ ጎበኙ ኮሚሽኑ ዛሬ ከቀትር በኋላ ባሰራጨው የጽሑፍ መግለጫ አስታወቀ። እንደ መግለጫው ኮሚሽነር ዳንኤል በቀለ ሰኔ 15 ቀን 2011 ዓ ም በባህር ዳርና በአዲስ አበባ ከተማ ከተከሰተው የፖለቲካ ግድያ ጋር በተያያዘና በሌሎችም ተዛማጅ ጉዳዮች በቁጥጥር ስር ከሚገኙ እስረኞች መካከል የአማራ ብሔራዊ ንቅናቄ አብን አመራር አባሎች እነ አቶ ክርስቲያን ታደለ፣ አቶ በለጠ ካሳን ከባልደራስ ባላደራ ምክር ቤት አባሎች እነ አቶ ኤልያስ ገብሩ፣ አቶ ስንታየው ቸኮልና አቶ መርከቡ ኃይሌን ከኢትዮጵ ጋዜጣ ባልደረቦች አቶ ምስጋና ጌታቸውና አቶ አዳሙ ውጁራን እንዲሁም የተጠለፈው ትግል ከሚለው መጽሐፍ ሕትመት ጋር በተያያዘም በስር የሚገኙት አቶ ፍሬው በቀለ፣ አቶ ሳሙኤል በቀለ፣ አቶ መለሰ ማሩ፣ አቶ ጋዲሳ ዳንኤልና አቶ አማረ ተፈራን በተጨማሪም የሟች ብርጋዴር ጄኔራል አሳምነው ጽጌን ባለቤት ወይዘሮ ደስታ አሰፋንና ሌሎች በርካታ ታሳሪዎችን መጎብኘታቸውን ገልጸዋል። በዚህ ጉብኝታቸው ወቅትም ታሳሪዎቹ በሕግ የሚፈቀደው የተጨማሪ ምርመራ ጊዜ በአብዛኛው የተጠናቀቀና ቀሪውም በመጠናቀቅ ላይ ያለ በመሆኑ ከዚህ በላይ ታሳሪዎቹ በእስር ሊቆዩ ስለማይገባ እንዳገባቡ በዋስ ወይንም ያለዋስትና ከስር ከእስር እንዲለቀቁ ወይንም ተአማኒ የሆነ ክስ በመደበኛ ወንጀል ሕግ መሠረት ሊቀርብ እንደሚገባ ኮሚሽነሩ መግለጻቸው መግለጫው አብራርተዋል። እንደዚሁም የተጠለፈው ትግል በሚል ርዕስ ከተጻፈው መጽሐፍ ጋር በተያዘ የመጽሐፉ ጸሐፊ ነው ተብሎ ከተጠረጥረው ሰው ጀምሮ የማተሚያ ቤቱ ባለቤት፣ የመጽሐፉን የፊት ገጽ ንድፍ ወይም ዲዛይን የሠራ የመጽሐፉ አከፋፋይና የጎዳና ላይ ቸርቻሪ ሳይቀር እንዲሁም ሌሎች ታሳሪዎች ፍርድ ቤት በሚቀርቡበት ጊዜ ፎቶ አንስተሃል በሚል የተያዘ ጋዜጠኛ ጭምር ለዚህን ያህል ጊዜ በስር መቆየታቸው አሳሳቢ በመሆኑ አፋጣኝን ልባትና የዋስትና መብት መከበር እንዳለበት ኮሚሽነሩ መግለጫቸውን የወጣው መግለጫ አስታውቀዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።